ሰንደቅ ጋዜጣ ዋና አዘጋጅ ከሰባት ወራት በፊት ስለ ወይዘሮ አዜብ መስፍን በዘገበው ዜና ትናንት በፖሊስ ተጠየቀ ይላል። ፖሊስ ምንጮቹን እንዲያጋልጥ መጠየቃቸውን ዋና አዘጋጁ ገልጧል። በዋስትናም አምስት ሺህ ብር ዋስ ይዞ መለቀቁም ታውቋል። መለስካቸው አመሃ ዝርዝሩን ይዟል። በየሳምንቱ ረቡዕ የሚታተመው ሰንደቅ የተሰኘው ጋዜጣ ዋና አዘጋጅ ፍሬው አበበ በፌዴራል ፖሊስ ወንጀል ምርመራ የተጠራው ትናንት ግንቦት ሰባት ቀን ሁለት ሺህ አምስት ዓመተ ምህረት ነበረ። የተጠራውም ጋዜጣው በመስከረም 30 ቀን 2005 ዓ ም እትሙ ወይዘሮ አዜብ መስፍን ከቤተ መንግስት አለመልቀቃቸውን ምንጮችም ጠቅሶ ባቀረበው ዜና ምክንያት እንደሆነ ዋና አዘጋጁ ለቪኦኤ አረጋግጧል። በተጨማሪም ለቪኦኤ እንደገለጸው በዘገባው ቅሬታ መቅረብ ከጀመረ ቆየት ብሏል። ይህ ጽሁፍ ታትሞ ከወጣ በኋላ በቀጥታም በተዘዋዋሪም ወይዘሮ አዜብ መስፍን ቅሬታ እንዳላቸው ተገልጾልናል። እንዴት ተገልጸላቸው? አንዳንድ የመንግስት ከፍተኛ ባለስልጣናት በቀጥታ ደውለውም ጠይቀውናል ወሬውንም እንድናተባበል ጠይቀውን ነበረ። በወቅቱ ግን የሰጠነው ምላሽ ማንኛውም አተባቢያ ሚሆን ማንኛውም መልስ የመስጠት መብት የማንኛውም ሰው መብት ስለሆነ እሳቸውም እንደሚችሉና ይህ ግን ይመለከተኛል በሚለው አካል በኩል በጽሁፍ እንዲገለጥልን ጠይቀናል። ይህን ቅሬታ ካቀረቡ ወገኖች በጽሁፍ የቀረበልን ቅሬታ የለም። በወቅቱ ትናንት ጠዋት በሶስት ሰዓት ፌዴራል ፖሊስ ወንጀል ምርመራ ዘርፍ ቀርቦ ለአምስት ሰዓታት ያህል ምርመራ ሲደረግለት እንደቆየ የሚናገረው ፍሬው አበበ አንዳንድ ከፖሊስ ሲሰነዘሩ የነበሩ ጥያቄዎች የሀገሪቱ ሕግ ከሚፈቅደው ውጭም እንደነበሩ ጠቁሟል። አንዱ ጥያቄ ያው ምንጩን እንድንገልጽ የሚጠይቅ ነበር፣ በቀጥታ የሚጠይቅ ነበር። ማን ነው ይህን መረጃ የሰጣችሁ የሚል ነው እና ለፖሊስ ሕግና ስርዓቱን ጠቅሰን ምንጩን ለመግለጽ እንደማንገደድ አስረድተናል። ቀደም ሲልም ሰኞ ዕለት እንደውም ፕሮሲጀሩን ባልጠበቀ መንገድ ምትል ዋና አዘጋጃችን አቶ ፋኑኤል ክንፉን ነበር የጠሩት። እሱን ጠርተው አናግረውት በአጋጣሚ እሱን ያለ ዋስ ለቀውታል። ምክንያቱም ይሄ ጉዳይ የሚመለከተው ዋና አዘጋጁ ነው በማለቱ ተለቋል። እኔ ግን በትናንትናው ዕለት የአምስት ሺህ ብር ዋስ አስይዤ ነው የወጣሁት። የሰንደቅ ዋና አዘጋጅ እንደሚያምነው ጋዜጣው ዜናውን ሲያትም ማንንም ለመጉዳት እንዳልሆነም ያስረዳል። ይህን ዘገባ ስንዘግብ ማንንም ወገን ለመጉዳት ብለን አይደለም። እኛ ጋዜጠኞች ነን። በጋዜጠኝነታችን ደግሞ ያገኘነውን መረጃ ትክክለኛነቱን እስካመንን ድረስ የመዘገብ ህገ መንግስታዊ መብት አለን ብለን እናምናለን። ይህን ዘገባ በመስራታችንም ምክንያት በወቅቱ ከዚሁ ጉዳይ ጋር በተያያዘ ይታይ የነበረው ችግር መወገዱንም ለመረዳት ችለናል። ይሁንና ዜናው ታትሞ ከወጣና ብዙ ከተባለበት በኋላ ዛሬ እዚህ ደረጃ መድረሱ በግሉ እንዳሳዘነውም ይናገራል። አንደኛ ነገር ጉዳዩ በጣም ቀላል ነው ብለን እናስባለን። ምክንያቱም መልስ የመስጠት መብታቸውን እኛ አልከለከልንም፣ አልነፈግንም፣ ልንነፍግም አንችልም እና ይሄ ችግር በሌለበት ሁኔታ ሰባት ወር ቆ ቆይቶ ወደ ክስ መሄዱ ትንሽ አስደንጋጭም አሳዛኝም ያደርገዋል። እኔ በግሌ በጣም አዝኛለሁ። ከሰባት ወራት በፊት ጋዜጣው በመጀመሪያ ገጹ ላይ ወይዘሮ አዜም መስፍን ቤተ አላስረከቡም በሚል ርዕስ በወጣው ዜና በወቅቱ አዲሱ የኢትዮጵያ ጠቅላይ ሚኒስትር ሆነው የተሾሙት አቶ ኃይለማርያም ደሳለኝ ከተሾሙ 19 ቀናት በኋላ እንኳን ከቀድሞ መኖሪያ ቤታቸው መልቀቅና ወደ ቤተ መንግስት መግባት እንዳልቻሉ አትቷል። ለዚህም ምክንያት የሆኑት የቀድሞ ጠቅላይ ሚኒስትር ባለቤት ወይዘሮ አዜብ መስፍን በለውጥ የተሰጣቸውን ቤት ተቀብለው ቤተ መንግሥቱን ለመልቀቅ ፈቃደኛ ባለመሆናቸው ነው ሲል ምንጮቹን ጠቅሶ ዘግበዋል። ከዚህ በኋላ ፖሊስ ለተጨማሪ ምርመራ ዋና አዘጋጁን የጠራው እንደሆን ወይም አቃቤ ሕግ አገኘሁት በሚለው መረጃ ክስ ይመሰረት እንደሆነ ወደፊት የሚታይ ይሆናል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ